በአሜሪካ ግምጃ ቤት የውጭ ሀብቶች ቁጥጥር የወጣው መግለጫ እንዳመለከተው በኤርትራ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ፊሊጶስ ወልደ ዮሐንስ ላይ ማዕቀቡን የጣለው በትግራይ ክልል በተካሄደው ጦርነት ውስጥ ተሳታፊ በመሆናቸው ነው። ገደው ጀኔራሉ በአሜሪካ ውስጥ ባላቸው ንብረትና ገንዘብ እንዲሁም ጥቅማጥቅሞች ላይ ነው የተባለ ሲሆን፣ ለሚመለከተው ተቆጣጣሪ ባለስልጣን ሪፖርት ይደረጋል። የአሜሪካ ግምጃ ቤት መግለጫ ከኢትዮጵያ ወጥቶ የነበረው የኤርትራ ጦር ተመልሶ እንደገባም ትም ጦርነቱን በማስፋት ወደ አማራና አፋር ክልሎች መግባቱን አትቷል። በኢትዮጵያ ትግራይ ክልልን ጨምሮ በዓለም ዙሪያ በከባድ የሰብአዊ መብት ጥሰቶች ላይ እርምጃ መውሰዱን እንደሚቀጥልም አስጠንቅቋል የኤርትራ መንግስት በአሜሪካ የቀረበበትን ክስ መሰረተ ቢስ በማለት እንደማይቀበለው ገልጿል ዶቼ ቬሌ ያነጋገራቸው ያነጋግራቸው የኤርትራን ወቅታዊ ሁኔታ በቅርበት የሚከታተሉትና ና በአሜሪካ ዩኒቨርሲቲዎች መምህርነት ለረጅም ጊዜ ያገለግሉት ዶክተር በሬሃብ ተ ጊዮርጊስም እርምጃው ለ ወኒጎት ስሙላ የተደረገ ነው ይላሉ። አንዱ ካራክተር ያዘ ያደረገው ምንድን ነው? ይሄ ትሬሪ ገንዘብም ሳንቲም የማያንቀሳቀስ ኦር ባንክ አካውንትም በአለም ለሌለው ሰው እሱን በሚመለከት እንትን ሳንክሽን ስታደርግ እንዲሁ ዝም ብሎ ለስሙላ አውቀው የሚያደርጉት ነገር ነው። ዝም ብሎ አለፉት እንዳይባል ነው እንጂ ምንም እንትን ፐርፐስፉል አይደለም የሚል አስተያየትም አለ። እንዲሁ እያወቁ ዝም ብለው ለስሙላ የሚያደርጉት ነገር ነው። ሞስት ላይክሊ እሱ ሊሆን ይችላል። ሌላው ደግሞ የወያኔዎቹ መሸነፍና መጥፋት ማለት ምትን ኢሚነንት ስለሆነ እስከዚህም ምንትን የሚባልበት ነገር ጉዳይ አይደለም የሚል ነው እና እነሱም ወደ ትሬዠሪ ማስተላለፋቸው በትሬዠሪ በኩል በመምጣታቸው የተሰጀወክ የሚል ነው እና ኖዲ ሲሪየስ እነሱ የአሜሪካኖች ምት። የህግ ባለሙያው አቶ ደረጀ ደምሴ ቡድቶ በበኩላቸው በወታደራዊ አዛዡ ላይ የተጣለውን ማዕቀብ እንደ ማስጠንቂያ ነው የሚያዩት። የኤርትራ ወታደሮች አሁን ኢትዮጵያ ውስጥ አሉ የሚልበት አላቸው ከዛ ጋር በተገናኘ ገና ህልገው ይገባሉ የሚል ፍራቻ ይኖራቸዋል። እንደ ማስጠንቀቂያ አይነት ነገር ነው። አንድ ሰው ላይ ያተኮረ ነው። የአሜሪካ ፖሊሲ አካሄዱ ፈራ ተባ ያለ አይነት ይመስላል። በደንብ ኃይለኛ ጫና ለማድረግም የፈለጉ አይመስልም። ዝም ማለትም አልፈለጉም። አሁን ያሉት ውጭ ፖሊሲ የሚመሩት ሰዎች ብዙ በተለያየ ቦታ ብዙ ጥረት አለባቸው እና ያንን በማሳች በማሳቹሴትስ የወንጀል ጉዳይ ጠበቆች ማህበር ፕሬዚደንት የሆኑት አቶ ደረጀም እርምጃው በኤርትራ ላይ ጫና ለመፍጠር ያለመ እንደሆነም ተናግረዋል። በኤርትራ በኩል የተወሰነ ጫና ለማምጣት የመጣ ነው። ይህንን ደግሞ ከአካባቢው ጠቅላላ ማየት የተሻለ ይመስለኛል። ግብፅና ሱዳን ጨምሮ ለእኔ ግልጽ ባልሆነልኝ መልኩ በጣም በሚገርም ሁኔታ ረደዋለሁ ለምንንተ የግብፅ ሎቢስቶች ማለት ግብፅን የሚደግፉ ግሩፖች በኤርትራና በኢትዮጵያ መካከል ምንም አይነት መረዳዳት እንዳይኖር ከፍተኛ ጥረት እያደረጉ ነው። እንዲሁም የቲፒኤልኤፍ ደጋፊዎችን የዚ አይነት ዳታ በተለይ በሚሊተሪ በተመለከተ የኤርትራ ጦር ከኢትዮጵያ ጦር ጋር ተቀናጅቶ አንዳንድ እርምጃዎች እንዳያወስድ ከፍተኛ ጥረት ያደርጋሉ። ከዛ ጋር በተገናኘ ማየቱ የተሻለ ነው። ለውጥ ያምጣ አያምጣ የተለየ እሱን የሚወስነው መሬት ላይ ያለው ነገር። ነገሮች ተካረው ወደ ጥቃትም ወደ ሌላም አይነት ሁኔታ ከተቀየረ ያው ጦርነት ሁኔታ ሊቀጥል ይችላል። በዛ በኩል ያለው ይሄን ነገር ስላለ ለውጥ ሊያመጠ ያመጣል ብዬ አልጠብቅም። ማግኒትስኪ ተብሎ በሚታወቀውና የሰብአዊ መብቶች ተጠያቂነትን ደንብ መስረት በማድረግ በዓለም ዙሪያ ከባድ የመብት ጥሰት ፈጻሚዎችንና የሙስና ተሳታፊዎችን ተጠያቂ በሚያደርገው አሰራር ነው በጀኔራል ፊሊጶስ ላይ ማዕቀቡ የተጣለውም። በኤርትራው ጀኔራል ላይ የተጣለውን እቀባ በተመለከተም ከአሜሪካ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዶቼቨል ታሪኩ ኃይሉ ከአትላንታ ጆርጂያ